የባህል መድረክ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የዛሬው ዝግጅታችን ሰሜናዊ ጀርመን ወደሚገኘው የወደብ ከተማ ሃምቡርግ ይወስደናል። በዚች ከተማ የዛሬ ሁለት ሳምንት ኤል በወንዝ ዳርቻ ላይ የተገነባውን ግዙፉን የረቂቅ ሙዚቃ አዳራሽ የሀገሪቱ ታዋቂ የኪነ ጥበብ ሰዎች፣ ፖለቲከኞች እንዲሁም የጀርመኑ ፕሬዝዳንት ዮሐይም ጋውክና መራይተ መንግስት አንጌላ ሜርክል በተገኙበት ተመርቋል። ይህ እጅግ ግዙፍ ህንጻ በዓለም ከሚገኙ የረቂቅ ሙዚቃ መድረኮች ዘመናዊ መሆኑ በተለይም ከመድረኩ የሚወጣው ድምፅ ለታዳሚ ጆሮ በጥራት እንዲንቆረቆር በልዩ የህንፃ መሳሪያ መገንባቱ ሁሉ ተነግሮለታል። በዕለቱ ዝግጅታችን አዲስና ዘመናዊውን የረቂቅ ሙዚቃ መድረክ እየቃኘን ኢትዮጵያውያን የክላሲካል ሙዚቃ ባለሙያዎች የሚሰጡንን አስተያየት እናያለን። መልካም ቆይታ። ሰሜናዊ ጀርመን የወደብ ከተማ በሆነችው በሃምቡርግ ከአስር ዓመት ግንባታ በኋላ የተጠናቀቀው የረቂቅ ሙዚቃ መድረክ ኤልበ ፊላርሞኒ የሚል ስያሜን ይዟል። ከተማዋን ሰንጥቆ የሚያልፈው የወንዝ ስያሜ ኤልበ ነው። የሙዚቃ ማሳያ ህንፃውም ይህንኑ ስያሜ ነው የያዘው። ከሁለት ሺ በላይ ታዳሚዎችን ከሚይዘው የረቂቅ ሙዚቃ አዳራሽ ሌላ በህንፃው ግዙፍ ሆቴል፣ መኖሪያ ቤቶች፣ ቡና ቤቶች እንዲሁም የመኪና ማቆሚያ ጋራዥ እና የዋና ቦታ ሁሉ ሉ ማካተቱ ሌላው የብዙዎችን ቀልብ የሳበ ሆኗል። መርከብ አሊያም ማዕበል አሊያም የአውራ ዶሮ ቁንጮን አይነት ቅርጽ እንደያዘ የሚነገርለት ህንፃ በዓለማችን በቅርብ ጊዜ ከተሰሩ ግዙፍና ድንቅ ከሚባሉ ህንፃዎች ተርታ የተሰለፈና የፔኪንጉን የኦሎምፒክ ሜዳ እንዲሁም የባቫሪያውን አሬና የተባለውን ግዙፍ የኳስ ሜዳ የሰሩ አሜሪካዊና የኦስትሪያ ህንፃ ተቋራጭ ባለሙያዎች እንደገነቡት ተነግሯል። በርሊን የሚገኘው ቀረበያ ይልማ ኃይለ ሚካኤል እንደሚለው ቀደም ሲል ሕንፃው የቆመበት ቦታ መሰረቱ ከመርከብ የሚራገፍ ጆንያ ማቆሚያ ቦታ ነበር። ህንፃውን በጣም ልዩ የሚያደርገው ነገር ምንድን ነው? ሀሳቡን ያመነጩት እና የመሰረቱት ሁለት ሰዎች ናቸው። እነሱ ደግሞ በጣም የሚገርመው ነገር የጀርመን ተወላጆች ሳይሆኑ አንደኛው እንደውም ኒውዮርክ ሀገር የተወለደ ነው። ሁለተኛው ኦስትሪያ የተወለዱ ናቸው። እነዚህ ሁለቱ አገራችን እነሱ እንዳሉት ነው ሀምቡርግ ያለንበት ቦታ የኖርንበት የምንሰራበት ለእኛ ብዙ ስላደረገ እኛም እንደዚሁ አንድ ነገር እናደርግለት ብሎ ነው የተነሱት። ሀሳቡ የመነጨው አንድ የጎተራ ነበር። ያ ጎተራ ከአፍሪካ የሚመጡ ቡናዎችን ከሌሎች አካባቢዎች፣ እንዲሁም ከአፍሪካ ጭምር የሚመጡ የትንባሆ ቅጠሎችን እና ደግሞ የካካው ፍሬዎችን ማጠራቀሚያ ጎተራ ነው ያ ቤት። ተወሰነ ዓመት በፊት ይመስለኛል ወደ ዘጠና አጋማሽ ያለፈው አመተ ምህረት ቆሞ ነበር። እና ምን እናደርገው ያንን ህንጻ በሚል እነሱ ሲዘዋወሩ ያዩት ነው። ነገሩን ሲመለከቱት እዚህ ላይ አንድ ነገር መስራት ይቻላል የሚል ሀሳብ ነው የቀረበላቸው። እነሱ ብቻ ሳይሆኑ እንደሚታወቀው እዚህ ሀገር አርኪቴክቶች እንደዚሁ ለየት ያለ ሀሳብ አቅርቦ ነበር። እንዳሁን አንዳንዶቹ ሆቴል እናደርግ ሲሉ ነበር። ሌሎቹ ትምህርት ቤት አቅጣጫ የሚወርድ ህንጻ እናደርግ ብሎ ነበር። እነዚህኞቹ ግን ዳውማ ሲምፎኒ ወይም ፊልሃርሞኒ አንድ ህንጻ እንመስርት የሚለውን ሀሳብ ነው የመጣላቸው። ቀደም ይሄ እንዳልኩት ሁለት ምክንያት ነው። አንደኛው እኛ ለኖርንበት ለቆየንበት ከተማ ነገር እናደርግ የሚለው ነው። ሁለተኛ ደግሞ የነበረው ሳይፈር የነበረው ሳይደፈጠጥ የነበረው ፈርሶ ሌላ አዲስ ይመስረት ሳይሆን እዛ ላይ እንዴት አንድ ነገርን ማስቀመጥ ይቻላል ከታሪክ ጋር ሊሄድ የሚችል እናስቀምጥ የሚል ነው። ወደ ሰሜን ባህር የሚፈሰው ኤልበ ወንዝ ላይ የሚገኘው ሰላሳ ሰባት ሜትር ከፍታ ያለው ህንጻ ከጣሪያው ላይ ሆኖ የወደብ ከተማዊቱን ሃምቡርግን ዙሪያ የሚያስቃኝ ግዙፍ ሁለት የሙዚቃ አዳራሾችን ሁለት መቶ ሀምሳ ክፍሎች ያሉት ቅንጡ ሆቴልን እንዲሁም አርባ አምስት ቅንጡ የመኖሪያ ቤቶችን ያካተተም ነው ኤልበ የሚባለው የጀርመን ወንዝ ወደ ሰሜን ባህር የሚገባበት በሩ ላይ ነው ያለው ይሄ ጎተራ። እዛ ላይ እንደ ድንኳን መልክ አድርገው የሰሩት ስራ ነው። አሁን ምንድን ነው ያ ነገር? ፀሐይ ሲወጣ የፀሐይን ወርቃማ መልክ ቀለም ይይዛል። ደመና ሲሆን ግራጫ ይሆናል። ማዕበል ሲነሳ የማዕበሉ ሞገዱ እንቅስቃሴ በተሰራው መስተዋት ላይ ይታያል። ዳ ይሄ ይሄ ገጽታውን ልዩ መልክ ሰጥቶታል። ግን ይሄን ለማድረግ በጣም ረዥም ጊዜ ነው የፈጀባቸው ነገሮች። ሲጀመር እንዳነበብኩት እንደሰማሁት በሰባ ሰባት ሚሊዮን እንጨርሰዋለን ብለው ነው የጀመሩት የዛሬ አስር ዓመት። ስራው ይስተጓጎላል፣ እቃው በጊዜው አይቀርብም፣ በመካከሉ ደግሞ ሌሎች የቴክኒክ ችግሮች ይፈጠራሉ። ብቻ በዚህ ሲጓተት ሰባ ሰባት ሚሊዮን ተብሎ የነበረው ነገር ወደ ሁለት መቶ ሚሊዮን እሱማ በቃ ሲምፓል ሶስት መቶ አምስት መቶ አሁን በመጨረሻው ሰባት መቶ ሰማኒያ ዘጠኝ በጠቅላላው ሹደማ ሲቀነስ ወደ ስምንት መቶ ሚሊዮን በሚፈጅ የዩሮ ወጪ ተሰርቶ አልቋል። ይሄ ቤት እንዳነበኩት እንደሰማሁት ወደ ሁለት ሺ አንድ መቶ ተመልካቾችን በአንድ ኦርኬስትራው ጨዋታውን ሲጫወት ሊመለከቱ የሚችሉበት አምስት መቶ ሰው ሊይዝ የሚችል ሌላ ሁለተኛ አዳራሽ ወደ ሁለት መቶ አርባ አራት ወይም አርባ አምስት ክፍሎች ያሉት ሆቴል፣ የዋና ቦታ እዛው ጣራ ላይ እና ደግሞ ለአርባ አራት አርባ አምስት ሰዎች የሚሆኑ የግል መኖሪያ ቤቶችን አብሮ ያቀፈ ነገር ነው። በዚህ አቀራረቡ፣ በዚህ ሁኔታ ለየት ያደርገዋል። አንድ ከተማም ደግሞ አንድ ገጽታ ያስፈልገዋል። ሰው ፎቶግራፉን ሲመለከት፣ ሰው አገር ሲጎበኝ ወይም በቴሌቪዥን ላይ ሲቀርብ ያ ቦታ እኮ ሃምቡርግ ነው የሚል ምልክት ነው ይህን ምልክት ሊይዝ የሚችል ለየት ያለ ነገር መሆኑን የሚያሳይ ነው። ሰላሳ ሺህ ስኩዌር ካሬ ሜትር ቦታ ላይ የተገነባው ይህ ህንጻ ረቂቅ ሙዚቃ የሚቀርብበት መድረክ ብቻ ሳይሆን ከተለያዩ ዓለም ሀገራት የሚመጡ ከያኒዎችም የሚታዩበት ቦታ ነው። ለስላሳ ወይንም የክላሲካል ሙዚቃ ሲምፎኒ ብቻ ሳይሆን የሚቀርብበት የድሮ ጨዋታዎች ከተለያዩ ሀገሮች፣ ከህንድ ሀገር ምናልባት ወደፊትም ከጃፓን፣ ከአፍሪካ እንደሰማሁት ላንግ ላንግ የሚባለው የታወቀው ትልቁ ቻይና ፒያኖ ተጫዋች የሚመጣበት የሲምፎኒ ኦርኬስትራዎች ተጋብዘው የሚጫወቱበት ቦታ ነው። ግን ከባህል ጋር የተያያዘ ነው። ሙዚቃ አንደኛው የሰው ልጆችን የሚያስተሳስር የሰው ልጆችን የሚያገናኝ ደስታን እና መንፈስን የሚያድስ ነገር ነው። ይህንን ቋንቋ ነው ደግሞ ጀርመኑ ርዕሰ ብሔራን በቅርቡ ስልጣናቸውን ለቀው የሚሰናበቱት በገዛ ፈቃዳቸው የተናገሩት ቃል በወቅቱ በጀርመን በሚታየው ከፍተኛ ብርድና በረዶ ምክንያት ለሰላሳ ደቂቃ አርፍደው በመረቀው ስነስርዓት ላይ የተገኙት መራይተ መንግስት አንጌላ ሜርክል ይላል ይልማ ኃይለ ሚካኤል። በመቀጠል መቼም ቀደም ብለን ስናወራ ረዥም አመታት ፈጀ የሚለውን ነገር አንስተን ነበር። ታስቦ የነበረው በሶስት አመት ነበር። አስር አመት ነው የፈጀው። ታስቦ የነበረው በሰባ ሰባት ሚሊዮን ዩሮ ለመስራት ነበር። ወደ ስምንት መቶ ሚሊዮን ነው ወጣው እና እንደ አጋጣሚ ሊቨርሊን እዛም ሀምቡርግ መንገድ ላይ በወደቀውም በረዶ ምክንያት ክረምት በመሆኑ ወይዘሮ አንገላ ሜርክል ሰላሳ ደቂቃ አርፍዶ ነው የመጡት እና አንዲት ሴትዮ የተናገረችው ቃል አለን አስር አመት የጠበቅነው ነገር ዛሬ ሰላሳ ደቂቃ ቢዘገይ ምንም አይደለም ነው ያሉት እና ወይዘሮ አንገላ መርክዝም የለቱ ተናጋሪ አልነበሩም። በዛን ጊዜ የተናገሩት ይህ ህንጻ ወደፊት ለመጪው ትውልድ ከኛ በኋላ ሊመጡት ከሀምሳ ከሰባ ከመቶ አመት በኋላ ሊመጡት እንዴት ያለ ጥሩ ነገር ለሀገራችን ሰርተው ሄዱ የሚለውንም ነገር አንስተው የሚነጋገሩበት አርዕስት ይሆናል ነው ያሉት። እና ለመቼውም ትውልድ ጥሩ ስራ ሰርተ ነው ሄድ ነው የሚለውን ነገር አንስተዋል። ከጀርመናውያን ሙዚቀኞች ጋር በርካታ ልምድን ያካበተው ብሎም ጉዞ በሚል ርዕስ ከጀርመናውያን ጋር በጋራ በኢትዮጵያ ሙዚቃ ላይ ጥናት ላይ የሚገኘው የፒያኖ ተጫዋቹ ሳሙኤል የርጋ እንደሚለው ጀርመናውያን ለጥበብ የሚሰጡትን ቦታ ይቻለው ያው አውሮፓውያን በአጠቃላይ በክላሲካል ሙዚቃ ራሳቸውን ያስከበሩ ወይም ሙዚቃቸው ከነ እሱም አልፎ ደግሞ እኛም ድረስ ደርሶ በጣም የተለየ መሆኑን ያረጋገጡ ናቸው። በአውሮፓ የተጻፈ ሙዚቃ አጠቃላይ በጣም ትልቅ ነው። በእኔ ከክላሲካል ዘመንም በፊት ጀርመን ለምሳሌ የምትታወቅበት በባህ ጆሃን ሴባስቲያን ባህ ሌሎችም ኮምፖዘሮች አሉና በነሱ በእነሱ በጣም ትልቅ ዓለም ምንጊዜም ሊሰማቸው የሚችላቸው አይነት ሙዚቃዎች ጽፈዋል፣ ለሚቀጥሉት ጄኔሬሽኖች አስተላልፈዋል ብዬ አምናለሁ እና በጣም በሙዚቃ አውሮፓ አጠቃላይ ትልቅ ቦታ አለው ብዬ አምናለሁ። በዛም ከጀርመን መጥቼ ያየኋቸውም ለሙዚቃ አጠቃላይ ለጥበብ የተሰጡት ቦታዎች በየዩኒቨርሲቲው፣ በተለያዩ የኮንሰርት ቬኒው እና የጥናት የሙዚቃ ሪሰርች የሚሰራባቸው አይነት ብዙ ቦታዎችን አይቻለሁ። በጣም ለእኔ ትልቅ ቦታ አለኝ። ጀርመን በጣም ሙዚቃ ትልቅ ነው ብዬ አምናለሁ። ሳሙኤል በመቀጠል ሙዚቃ ይህ ነው ተብሎ የሚሰጥ ተመን የሌለው ከፍተኛ ነገር እንደሆነ ይናገራል። ልክ ነው። ሙዚቃ ዋጋው መተመን የማይችል አጠቃላይ ጥበብ መተመን የማይችል ነገር ነው ምድር ላይ ከተፈጠሩ ነገሮች ሁሉ። ስለዚህ ተመኑ በጣም ትልቅ ነው። ቁጥር ይህን ያህል ቁጥር የሚባል አይደለም። ያንን የገባቸው ይመስለኛል። ጀርመን ለምንድን ነው ለሙዚቃ ቦታ የሰጡት ብዬ ሳስብ፣ ሙዚቃ ምን ማለት እንደሆነ በሰው ልጅ ህይወት ውስጥ ምን ቦታ እንዳለው በደንብ ተረድተዋል ብዬ አስባለሁ። አንድ ጥበበኛ ወይም አርቲስት ምን ያህል አዕምሮውን ምን ያህል ሊጠቀም እንደሚችል የአንድ ሰው የአእምሮ ደረጃ በሙዚቃ ወይም በጥበብ ሲለካ፣ ምን ያህል ከሌሎቹ ከፍ ያለ ነገር እንዳለው የሚያሳይ መጀመሪያ እንዳልኩት ተመኑ መቀመጥ የማይችል ትልቅ የሆነ ነገር እንደሆነ ተረድተዋል ብዬ አምናለው ጀርመኖች እና በዚህም የተነሳ የእኔን ፕሮጀክቶች ጨምረው ሌሎችም የሚሰሯቸውን ጥናቶች ሳይ ለምሳሌ እኔ በጀርመን በመጣሁበት ሰዓት በቫይማር ያየሁት የቅዱስ ያሬድን በራሱ ቤተክርስቲያኑ በሚጽፈው መንገድ የተጻፉ የተወሰኑ አርካይቮችን አይቼ ነበርና ኢትዮጵያ ውስጥ እሱ ነገር መኖሩ በዚህ ሰዓት እኔ እንደ ሙዚቀኛ አላየውም፣ ወይም እኔ ስማር ያንን ያሬዳዊ ያጠጣፍ እንኳን አላየውም። ያንን ጀርመን አይቻለሁ። ጀርመንን ፍጹም ናቸው እያልኩኝ ሳይሆን ግን ለጥበብና ለሙዚቃ የሚሰጡትን ቦታ ግን አይቻለሁ። ለእኔም በግልም እየደገፉም፣ ሌሎችም ታላላቅ አርቲስቶች ለምሳሌ ግርማ ይፍራሸዋም በጣም ብዙ ስራዎችን ከጀርመኖች ጋር ይሰራል። ፒያኒስት ግርማ ይፍራሸዋ እና እሱንም ድጋፍ ሲያደርጉለት አይቻለሁ። ብዙ አፍሪካውያኖች እየደገፉ ነው። የራሳቸውንም ሰዎች በጣም ይደግፋሉ። የጥበብ ቦታዎቹ በጣም ትልልቅ ናቸው። ስለዚህ ገብቷቸዋል። በደንብ ተረድተዋል ይህንን ቦታ የጥበብን ቦታ አጠቃላይ ኢትዮ ጃዝ የተባለውን የሙዚቃ ስልት በመፍጠር የኢትዮጵያን የጃዝ ሙዚቃ እድገት ከፍተኛ ደረጃ ላይ በማድረሱ የሚታወቀው አንጋፋው ሙዚቀኛ ሙላቱ አስታጥቄ፣ ጀርመናውያን በረቂቅ ሙዚቃ የላቁ ቢሆንም ለዓለም ሙዚቃ መሰረቱ ቅዱስ ያሬድ መሆኑን ይናገራል። እንግዲህ ይህን ነገር ካነሳሽ እኛም ደግሞ በተለይ የረቂቅ ሙዚቃ ኮንዳክቲንግ በተመለከተ እኛ በስድስተኛ ክፍለ ዘመን ላይ ሲምፎኒ ኦርኬስትራ ዓለም ላይ ሳይኖር እኛ በመቋሚያ ሙዚቃ እንመራ ነበር። ስለዚህ አሁን ረቂቅ የምትል ሙዚቃ ላይ ኢትዮጵያም ትልቅ ተሳትፎና ትልቅ ያበረከተችው ብርካታ አለ ለረቂቅ ሙዚቃ። ይህም እንግዲህ ስልሽ ለምሳሌ ንቅናቄውን አሁን በእጅ ላሳይሽ አልችልም እንጂ ምክንያቱም ስልክ ላይ ስለሆን የኮንዳክቲንግ ለምሳሌ ፒኤችዲ በምታጠኝበት ጊዜ አንድ የቅዱስ ያሬድ ንቅናቄ አለ። እሱን ንቅናቄ በመጀመሪያ በመጠቀም ነው ትምህርቱን የሚጀምረው ማለት ነው። ስለዚህ ኢትዮጵያ እሱንም ብቻ ሳይሆን ለምሳሌ ረቂቅ ሙዚቃዎች ስቲ ከረቂቅ ሙዚቃ የሚጠቀሙባቸውን ምሳሌዎች ለምሳሌ ኢትዮጵያን ከበሮ ብትወስዱ የእኛ ከበሮ ሬትን ጠባቂ ሳይሆን ዜማ ነው ራሱ ከበሮ። ይህንን መምደች ለምሳሌ በስንኪኔ በረቂቅ ሙዚቃ ውስጥ ቲምፓኒ የሚባል የሙዚቃ መሳሪያ እሱ ኖታ ተጽፎበት እንደ አንድ የሙዚቃ መሳሪያ የሚገለገሉበት ሲሆን ይህ ቲምፓኒ ደግሞ የኛ የቤተ ክህነት ከበሯችን ደግሞ ልክ እንደዛው እንደ ቲምፓኒው እንደተፈጠረው ሁሉ ዜማ ነው። ዜማውን ካላወቅሽ ደግሞ የኢትዮጵያ ከበሮ መጫወት አትችይም። የራሱ አንድ ምሳሌ የሚሰጥሽ ነው። ምክንያቱም ከበሯችንም ልክ እንደ ቲምፓኒ ተወስኖ የተሰጠው የሙዚቃ መሳሪያ ስለሚሆን እና ለብዙ ነገር ኢትዮጵያ የሙዚቃ ኖቴሽን የምትወስ የቅዱስ ያሬድ የሙዚቃ ኖቴሽን እንግዲህ እንደሚታወቀው የኢትዮጵያ የጃፓን እና የኢሮፕያና ሙዚቃ ኖቴሽን ነበር ቀደም ሲስል፣ ማለት ነው። ከዚህ ሁሉ ደግሞ ቀደምቱ የኛ ነበር ማለት ነው። እኛ እንግዲህ ብዙ ስለማናጠና፣ ብዙ ስለማንመራመር፣ ብዙ ስለማንሰራ፣ ይሄ እኛ ሙዚቃ ኖቴሽን አሁን ቅድሚያ አሻመራሩ፣ የከበሮ አጨዋወቱ ሁሉ ብዙ ጥናት ስለማናደርግ፣ ያው እንደነሱ አላሳደግ ነው፣ እንደነሱ አልሰራ ነው። ጥበብ ለሀገር እድገት ከፍተኛ ሚናን ይጫወታል። ሕዝባችን ለሙዚቃ ያለው ፍቅር የላቀ ቢሆንም ኢትዮጵያ ውስጥ ለሙዚቃ እድገት የሚሰጥ ምንም አይነት ድጋፍ እንደሌለ ሙዚቀኛ ሳሙኤል ይርጋ ይናገራል። አዎ በግሌ ሙዚቃ ውስጥ ካለውበት አመታት ጀምሮ ያው ሙዚቃ ምን ያህል ትልቅ ቦታ እንደማይሰጧቸው አለው በኢትዮጵያ ማለት ሙዚቃ ህዝቡ ይወዳል። ምንም ችግር የለበትም በእሱ። ግን ለሙዚቃው የሚሰጥ ድጋፍ ወይም ብዙ አይነት ስራዎች መሰራት እንዲችሉ ሙዚቃ ምን ይጠቅማል አገር የሚልም ጥናት ማድረግ አለበት። አንድ መንግስት አንድ የሀገር መንግስት ሙዚቃ ዝም ብሎ ሰውን ማስጨፈር ብቻ አይደለም። ሙዚቃ ብዙ ሰፊ የሆኑ ለሰው ልጅ የሚጠቅሙ ነገሮች አሉት። ኢኮኖሚካሊ ማውራት እንችላለን ። በባህልም ሰዎችን ሶሻሊም ማገናኘትም ብዙ አይነት ጥቅም እንዳለው ሙዚቃ ግልጽ ነው። የሌላ አለምን እንዳለ ልምድ መውሰድ አለብን እኛ ኢትዮጵያውያን። ጀርመኖች ይህንን እያደረጉ ይህንን የሚያክል ነገር ሰርተው ሲያቀርቡ እኛ አንድ እንኳን ለኮንሰርት የሚሆን እንኳን ቦታ የለንም በትክክል ከቲያትር ቤቶች በስተቀር። ስለዚህ ብዙ ነው መማር ያለብን እኛ ለሙዚቃ ቦታ አልሰጠነውም ብዬ አምናለሁ። ሙዚቃ እኛና ሙዚቃ ብዙም እንደ ፕሮፌሽን ያልታየ ህይወት ስለሆነ ኢትዮጵያ ውስጥ ትምህርቱ ልክ እንደ ሀሁ መጀመሪያ ያለብን ያህል ነው የሚሰማው። ሙዚቃው ግን አለን፣ ጥበቡ አለን፣ ሁሉም ነገር አለን። ለሙዚቃው የሚገቡ ነገሮች ግን መንግስትም ህዝብም ድጋፍ ማድረግ አለበት። በጣም ውድ የሆነ የሰው ልጅ ሙያ ነው ሙዚቃ። ርካሽ አይደለም፣ በፍጹም ከምንም የሚወዳደርም አይደለም። እኔ ብዙ አይነት ነገር አይቼ ሙዚቃን ግን የምሰጠው ቦታ በጣም ትልቅ ነው። ለምንም ፕሮፌሽን ንቀት የለኝም፣ ሁሉም ትልቅ ነው። ሙዚቃ አጠቃላይ ጥበብና ጥበበኛ ግን በጣም ሰዎች ሊረዱት ከማይችሉት ደረጃ ሩቅ የሆነ ነው ብዬ ስለማምን በጣም ብዙ ስራ ይጠበቅብናል እኛ ኢትዮጵያውያን አድማጮች በጀርመኗ የወደብ ከተማ በሀምቡርግ የተገነባውን ዘመናዊ የረቂቅ ሙዚቃ መድረክን እየቃኘን በኢትዮጵያ ኪነ ጥበብ በተለይ ደግሞ ሙዚቃን አስመልክተን ባለሙያዎችን ያነጋገርንበት መሰናዶ እስከዚሁ ነበር። በዕለቱ ቃለ ምልልስ የሰጡኝን የሙዚቃ ባለሙያዎች እያመሰገንኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።